ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ግንቦት 6 2012 ዓ ም ዝግጅታችን ጀመረ። የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የአዲስ አበባ ፖሊስ አባላት የሚወስዷቸው እርምጃዎች መሠረታዊ የሰብአዊ መብቶች ድንጋጌን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ ሰብአዊ መብት ዋና ኮሚሽነር ዶክተር ዳንኤል በቀለ አሳስበዋል። ዶክተር ዳንኤልን አነጋግረናል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኝ አለ። ቨርጂኒያ ከሚገኘው መኖሪያው እያቀናበረ ነው ያለው። እኔ ዋሽንግተን ዲሲ ይገኛለሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ እንደምናመሻችው ዜናዎቹን የማሰማችው ቆንጂት ታዬ ነኝ በኢትዮጵያ ባለፈው የ24 ሰዓት ጊዜ 3580 ሰዎች የኮሮና ቫይረስ ምርመራ ተካሂዶላቸው ዘጠኝ ሰዎች ላይ ቫይረሱ መገኘቱን የደረሰ መረጃ አመልክቷል የጤና ሚኒስቴር በፌስቡክ ገጹ ባወጣው ዕለታዊ መረጃ ዛሬ የተገኙት ተጠቂዎች አራት ሴቶችና አምስት ወንዶች ናቸው ከ17 እስከ 66 ዕድሜ ክልል ውስጥ ያሉ መሆናቸውን አመልክቷል አምስቱ አዲስ አበባ፣ ቀሪዎቹ አራቱ በሶማሌ ክልል በጅግጅጋ ለይቶ ማቆያ እንደሚገኙ ነው ያስታወቀው። በኢትዮጵያ በአጠቃላይ በቫይረሱ የተጠቃው ሰው ቁጥር 272 መድረሱ ነው። በአሁኑ ሰዓት 157 በለይቶ ማቆያ ሕክምና ላይ እንዳሉና ያገገሙት ደግሞ 108 መሆናቸውን የጤና ሚኒስቴር ዕለታዊ መረጃ ጨምሮ አመልክቷል። ደቡብ አፍሪቃ በኮሮና ቫይረስ የተጠቃው ሰው ከአስራ ሁለት ሺህ ያለፈ ይሁን እንጂ የሀገሪቱ ፕሬዚደንት ሴሪል ራማፎሳ በአብዛኛው የሀገሪቱ ክፍሎች የእንቅስቃሴ ገደቦችን ማላላት እንደሚጀመር አስታውቀዋል። ራማፎሳ ትናንት በቴሌቪዥን ባደረጉት ንግግር በእንቅስቃሴ አከፋፈት ሂደቱ እቅዶች ዙሪያ ከሚመለከታቸው ወገኖች ጋር ምክክር እናደርጋለን ነው ያሉት። በለሶቶ ደግሞ የመጀመሪያ የቫይረሱ ተጠቂ መገኘቱን የሀገሪቱ የጤና ሚኒስቴር አስታውቋል። ለሶቶ 12 ሺህ የቫይረሱ ተጠቂ ባላት በደቡብ አፍሪካ የተከበበች ሀገር ነች። ተጠቂው የተገኘው በሀገሪቱ ታውጆ የቆየው አገር አቀፍ የእንቅስቃሴ እገዳ ከተነሳ ከአንድ ሳምንት በኋላ መሆኑ ነው። የአፍሪካ የበሽታዎች ቁጥጥርና መከላከል ማዕከል እንደገለጸው በአህጉሪቱ የቫይረሱ ተጠቂ ቁጥር በአሁኑ ሰዓት ወደ ሰባሺ እየተጠጋ ነው። እስካሁን ከ2400 በላይ ህሙማን ሕይወታቸው አልፏል። የዓለም ህዝብ ከኮሮና ቫይረስ ወረርሽኝ ጋር እየታገለ ባለበት በአሁኑ ወቅት መንግስታት በአእምሮ ጤና አገልግሎቶች ላይ አትኩረው ሊሰሩ እንደሚገባ የተባበሩት መንግስታት ድርጅት ተማጽኖን እያሰማ ነው። ለበርካታ ዓመታት የአእምሮ ጤና አገልግሎቶች ቸል ተብለው እንደቆዩ ዛሬ ያስገነዘቡት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴረሽ አሁን ደግሞ የኮቪድ-19 ዓለም አቀፍ ወረርሽኝ በቤተሰቦችና ማህበረሰቦች ላይ ተጨማሪ የአእምሮ ጤና ጫና አስከትሏል ብለዋል። አክለውም ዋና ጸሐፊ ጉተረዥ የጤና ሰራተኞች፣ በእድሜ የገፉና ወጣቶች፣ ቀድሞም ለአእምሮ ጤና ችግር የተጋለጡ ሰዎችና በግጭትና በቀውስ ሁኔታ ውስጥ የሚኖሩ ይበልጡን የተጋለጡ እንደሆኑ አመልክተዋል። የዓለም የጤና ድርጅት ደብልዩ ኤች ኦ እስካሁን በአለም ዙሪያ አራት ነጥብ ሶስት ሚሊዮን ህዝብ የተያዘበትና ሶስት መቶ ሺህ የሚደርሱ የገደለው ኮሮና ቫይረስ እንደ ኤች አይ ቪ ስርጭት ስር ሰዶ ሊቆይ ይችላል ሲል አስጠንቅቋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ሪፖርት አዳነች ፍስሐዬ ታቀርበዋለች። በያዝነው ዓመት በወጡት ብሔራዊ ጥናቶች መሠረት ኮቪድ-19 በሕዝቦች ላይ ከፍተኛ የጭንቀት ስሜት አሳድረዋል። ቻይና ውስጥ ከሕዝቡ 35 ከመቶ፣ ኢራን 60 ከመቶ፣ ዩናይትድ ስቴትስ ደግሞ ከሕዝቡ 45 ከመቶ ላይ ጭንቀት እንዳሳደረ ጥናቶች አመልክተዋል። ካናዳን ቻይናንና ፓኪስታንን በመሳሰሉት አገሮች ባሉት የጤና ጥበቃ ሰራተኞች መካከል ደግሞ የጭንቀት ስሜቱ በአማካኝ በ45 ከመቶ ከፍ ማለቱን ተመሳሳይ ጥናቶች አመላክተዋል። በዓለም የጤና ድርጅት የአእምሮ ጤንነትና የአደንዛዥ መድኃኒት ተጠቃሚነት ክፍል ስራ አስኪያጅ ዴቮራ ኬስተው እንዲህ አይነቶቹን ችግሮች ለመከላከል የሚያስችሉ እርምጃዎች መወሰድ እንዳለባቸው ገልጸዋል። ይህ ይህ ቀውሱ በተከሰተበት በአሁኑ ወቅት ነው መደረግ ያለበት። አሁኑኑ ማድረግ የሚያስፈልገውም እየተባባሰ እንዳይሄድ ለመከላከል ሲባል ነው። በእያንዳንዳቸው የዓለም ሀገሮች ሕዝቡን የሚጎዱ የኢኮኖሚ ትርምሶች እየታዩ ነው ይላሉ ኬስለር። ኬስለር አያይዘውም ተመሳሳይ የኢኮኖሚ ቀውሶች በተከሰቱባቸው ያለፉት ዓመታትም የአእምሮ ጤንነት ችግሮች ተበራክተው ራሳቸውን የሚያጠፉ ሰዎች ብዛት ከፍ ማለቱን ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የፖሊሲ መግለጫ ሲሰጡ ካቀረቧቸው አበይት ምክረ ሐሳቦች መካከል አንዱ በማንኛውም የአስቸኳይ ጊዜ ሁኔታ የአእምሮ የጤና ጥበቃና የሥነ ልቦናዊ ጫና እርዳታ እንዲኖር ያስፈልጋል የሚል ነው። የዓለም የጤና ድርጅት ደቡብ ሱዳንን በምሳሌነት ጠቅሷል። ከእያንዳንዳቸው አምስት ደቡብ ሱዳናውያን አንዱ የአእምሮ ጤንነት ችግር እንዳለበት የጤናው ድርጅት ጠቁሟል። ለአራት ሚሊዮን ህዝብ አንድ የጤና ጥበቃ ባለሙያ ብቻ እንዳለ የጤናው ድርጅት አክሏል። የዓለም የጤና ድርጅትና ሌሎች አገልግሎቶች የአእምሮ ሳይሆን የሌሎች የጤና ችግሮች ሕክምናን ለማጠናከር ለዓመታት ያህል ሲጥር መቆየቱን ቴስለር ገልጸዋል። በማህበረሰቡ ያሉትን ባህላዊ ፈዋሾችንና ሌሎችን ለማጎላበት ስለሚቻልበት መንገድ እየሰራን ነው። ለምሳሌ በባህላዊ መንገድ በሽተኞችን ከህመማቸው የሚፈውሱት ሰዎች አገልግሎታቸውን በተሻለ መንገድ እንዲሰጡ ለማስቻል ስንል መሰረታዊ የሆነ ስልጠና ማግኘት እንዲችሉ ጥረት እያደረግን ነው ብለዋል ኬስላር። የኮቪድ-19 በሽታ ከጠፋ በኋላም ቢሆን የስነ ልቦናዊ ጫና ጠባሳ እንደማይወገድ የተባበሩት መንግስታት ድርጅት አስገንዝቧል። ሀገሮች የአእምሮ ሕክምና ስርዓታቸውን ለማሻሻል እና ለማጠናከር የሚያስችል ገንዘብ እንዲመድቡም ድርጅቱ ጥሪ አድርጓል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአንዳንድ ሀገሮች በወረርሽኙ ሳቢያ ተዘግተው የቆዩ እንቅስቃሴዎች እየላሉ ሲሆን ወረርሽኙ ያስከተለው የኢኮኖሚ ጉዳት የከበደ መሆኑ እየተነገረ ነው። የተባበሩት መንግስታት ድርጅት ያጠናቀረው አንድ ሪፖርት የዓለም ኢኮኖሚ በዘንድሮ የአውሮፓውያን 2020 ዓ ም ከ3 ከመቶ በሚበልጥ መጠን እንደሚቀንስ ተንብየዋል። ለንጽጽር ባለፈው ጥር የነበረው የዓለሙ ድርጅት ትንበያ ምጣኔ ሀብቱ በሁለት ነጥብ አምስት ከመቶ እንደሚያድግ ነበረ ያመለከተው። በተለያዩ ሀገሮች ወቅታዊ የወረርሽኙን ይዞታ ስንመለከት ኒው ዚላንድ ዛሬም አንድም የቫይረሱን ተጠቂ እንዳላገኘች አስታውቃለች እና የገበያ አዳራሾች መደብሮችና ምግብ ቤቶች እንዲከፈቱ ፈቅዳለች። ይህ የሆነው ለአንድ ወር ጸንቶ የቆየውን ጥብቅ ክልከላና ገደብ ቀስ በቀስ ለመክፈት በያዘችው እቅድ መሰረት ሲሆን አሁንም ሕዝቡ የማህበራዊ መራራቅ ወይም ፈቀቅታ ደንቦችንና ሕዝባዊ ስብሰባ ገደቦችን ማክበር ይኖርበታል ተብሏል። በዩናይትድ ስቴትስ ዋናው የፌዴራሉ መንግስት የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ የእንቅስቃሴ ገደቦችን ያለ አግባብ ተቻክሎ መክፈት አደጋ ያለው መሆኑን ህዝቡንም መሪዎችንም አስጠንቅቀዋል። ቫይረሱን ለመቆጣጠር በሚያዳግት ደረጃ ሊሰራጭ ይችላል ነው ያሉት። ፕሬዝደንት ዶናልድ ትረምፕ ግን ህዝቡ እንቅስቃሴዎች፣ የንግድ ድርጅቶችና ትምህርት ቤቶችን ጨምሮ እንዲከፈቱ ነው የሚፈልገው ሲሉ ትናንትና ተናግረዋል። ሀገሪቱም መክፈት አለብን። ደህንነት በተጠበቀበት መንገድ ግን ደግሞ በተቻለ ፍጥነት መክፈት ይኖርብናል። እንደዚህ ልንቀጥል አንችልም ነው ያሉት ፕሬዚደንቱ። በሌላ ዜና በሌላ ዜና በዩናይትድ ስቴትስዋ ዊስኮንስን ክፍለ ግዛት ትናንትና ያስቻለው ጠቅላይ ፍርድ ቤት የአገረ ገዢው የጤና ጥበቃ ኃላፊ እስከ አውሮፓውያን ግንቦት ሀያ ስድስት ድረስ የሚዘልቀውን ቤታችሁ ተከተቱ ትዕዛዝ ሊያጸኑ አይችሉም ሲል ውሳኔ ሰጥቷል። ሪፐብሊካኖች ናቸው እገዳዎቹን በመቃወም ክስ የመሰረቱት። እናም ከፍርድ ቤቱ ውሳኔ በኋላ የግድ ክፍት መሆን የሌለባቸው የንግድ ድርጅቶች ጉዞዎችና ሕዝባዊ ስብሰባዎች ላይ ተጥሎ የቆየው ገደብ እንደተነሳ ታውቋል። የዊስካንስን አገረ ገዢ ቶኒ ኤቨርስ የፍርድ ቤቱን ውሳኔ ክፍለ ግዛቲቱን ትርምስ ውስጥ የሚከት ሲሉ አውግዘዋል። ህዝቡ ለበሽታ እንደሚጋለጥ ማንም አይጠራጠርም ሲሉም አክለዋል። በሌላ በኩል የመዲናዋ የዋሽንግተን ከንቲባ ሙሪየል ባውዘር ነገ አርብ ያበቃ የነበረውን የእንቅስቃሴ ክልከላ እስከ መጪው የአውሮፓውያን ሰኔ ስምንት ቀን ድረስ አራዝመውታል። ገደቦችን ከማንሳታችን በፊት ለሁለት ሳምንታት የቫይረሱ መዛመት ቀንሶ ማየት ይኖርብናል ብለዋል ከንቲባዋ። የአጎራባች ሜሪላንድ እና ቨርጂኒያ አገረ ገዢዎች በበኩላቸው በግዛቶቻቸው የቫይረሱ መዛመት በተገታባቸው አካባቢዎች የእንቅስቃሴ ገደቦችን ለቀቅ ለማድረግ አቅደዋል። አስር ሚሊዮን ህዝብ የሚኖርባት የካሊፎርኒያዋ ሎስ አንጀለስ ወረዳ የእንቅስቃሴ ገደቦቹን ለተጨማሪ ሶስት ወራት ማራዘሟን ይፋ ታደርጋለች ተብሎ እየተጠበቀ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንትና የእስራኤል ጉብኝታቸውን አጠናቀዋል። ከእስራኤል ባለስልጣናት ጋር ኢራንንና የትራምፕ አስተዳደር የዌስት ባንክ የሰላም እቅድን በተመለከተ ያተኮረ ውይይት ማካሄዳቸው ነው የተሰማው። በመጨረሻም አፍጋኒስታን፣ የታሊባን ታጣቂዎች ዛሬ ጋዴዝ በምትባል ከተማ በጦር ሰራዊቱ ካምፕ ላይ ጥቃት አድርሰው ቢያንስ አምስት ሲቪሎችን ገለዋል። ሌሎች ብዛት ያላቸው ደግሞ ማቁሰላቸው ነው የተሰማው። የታሊባን ቃል አቀባይ ኃላፊነት ወስዷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው። ቆንጂት ዜናውን ያሰማችን ቨርጂኒያ ከሚገኘው መኖሪያዋ ነው። ይህ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ግንቦት 6 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የደም ለጋሾች ቁጥር መጨመር የደም ባንኩን ከስጋት አውጥቶታል። ችም ቅዳዊ ማህበረሰቦች አለም ላይ ያሉትን ሁሉንም ባይሆን አንዳንዶቹን አይቻለሁ እና እጅግ እጅግ የሚያስደንቁኝ ነገሮች እንዴት በባህልም በምንም በትምህርትም ከማይጠበቅ ስፍራ ይህንን በጣም በጣም የተራመደው አስተያየት ያለው ህብረተሰብ መመስረት መቻላቸው ግን በዚህ በኮቪድ ናይንቲን ኢላማ ሆ ይህንን ማዳን ለአለም ተስፋ ነው። አለም ብዙ ያልተረጋጋበት ጉዳይ ውስጥ ነው ያለው ዘገባ ይዘናል። ዶክተር አሸናፊ ዋቅቶ ላይ ይባላሉ። ከዋሽንግተን ዲሲ ወጣ ብላ በምትገኘው ሲልቨር ስፕሪንግ ከተማ ነዋሪ ናቸው። እኩልነትን መሰረት ባደረገ በተለየ የአኗኗር ዘይቤው ለሚታወቀው የአውራምባ ማኅበረሰብ አባላት ያስተላለፉትን የንድረስላቸው ጥሪ መነሻ ባደረገ ቃለ ምልልስ በባህልና ማኅበረሰብ ፕሮግራም በሁለተኛው አጋማሽ ይመለሳሉ። ጠብቋቸው። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የአዲስ አበባ ፖሊስ አባላት የሚወስዷቸው እርምጃዎች መሠረታዊ የሰብአዊ መብቶች ድንጋጌዎችን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ የሰብአዊ መብት ዋና ኮሚሽነር ዶክተር ዳንኤል በቀለ አሳስበዋል። የሕግ አስፈጻሚ አካላት እየገጠሟቸው ያሉ ፈተናዎችን እንደሚረዱ ከአሜሪካ ድምፅ ጋር ቃለ ምልልስ ሲያደርጉ የተናገሩት ኮሚሽነር ዳንኤል ከሰሞኑ የተወሰዱ እርምጃዎችን ግን ከሁኔታው ጋር የማይመጣጠኑ ናቸው ብለዋል። ሀብታሙ ስዩም ዘገባ አለው። የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ጥሳቸዋል በሚል የቤተሰብ አባላቶቻቸው በቁጥጥር ስር ከዋሉባቸው የአዲስ አበባ ከተማ ነዋሪዎች መካከል አንዱ በፍቃዱ ኃይሉ ነው። በፍቃዱ እህትና ወንድሙ በፖሊስ ቁጥጥር ስር የዋሉበትን አፍታ ያስረዳል። ጠዋት እንግዲህ ሁለቱም ባለስራ ናቸው። ወደ ስራ እየሄዱ እያለ መንገድ ሲሻገሩ ፖሊሶች የሚዋሏቸው ቀዛ ቤት ምንድን ነው? ምን አጠፋን? ሲሉ ተነካክታችኋል ላቸው እነሱ ግን መነካካታቸውን በፍጹም አያስታውሱም። በጠሯቸውም ሰዓት አልተነካኩም ነበርና አልተነካካንም ቢሉም አንሰማቸውም ብለዋቸው ነው የወሰዷቸው። ወላጆቻቸው በዕድሜ የገፉ እንደመሆናቸው ቫይረሱ ወደ ቤተሰብ ተዛምቶ የጤና ስጋት እንዳይሆን ከፍተኛ ጥንቃቄ በመላ ቤተሰቡ እንደሚተገበር የሚያወሰው በፍቃዱ ፖሊስ እህትና ወንድሙን በቁጥጥር ስር በዋለበት አፍታ ባይኖርም ለሌሎች የጤና ስጋት የሚሆን ተግባር ፈጽሟል ብሎ እንደማያምን ያስረግጣል ወንድምናሀቱ በቁጥጥር ስር ከዋሉ በኋላ የተከተለው የጤናም ስጋት የሰብአዊ መብት ጥሰትም እንደሆነ ያወሳል። ከዛ በኋላ ደግሞ በጣም የሚያሳዝነው ጭነዋቸው በፖሊስ ጣቢያ ወሰደው ፖሊስ ጣቢያ ሳይሆን ወደ አንድ በላይ ዘለቀ የሚባል ሰሜን ገበያ ከፍ ብሎ ያለ አንድ ትምህርት ቤት ግቢ ያለ ወደዛ ነው ወሰዷቸው። ሲወስዷቸው ራሱ መኪናውን አጭቀው ሞልተው ነው ፖሊሶቹም ከነሱ ጋር ተጠጋግተው ተቀምጠው ነው። ከዛ ውጭ በላይ ዘለቀ አስቀምጧቸው እና አራርቀው ለስሙላ ያው ቀረጿቸው መከሯቸው። እነዚህ መከላከያ ዘዴዎችን እንዲተገብሩ ምክር ቢጤ ሰጧቸው እና ከዛ በኋላ መልሰው ፈቷቸው። ግን በመሀል ላይ ለምሳሌ እንዴት እንዲዝ ይደረጋል ብለው ያለ ሰው ነው መሰለኝ ኮንፍሮንት አድርጓል በሚል ነው አሁን ወንድሜ ሲያስረዳኝ የነበረው። እረ በሕግ አምላክ ምናምን ነው ሲል የሰማሁት እኔ ያለው እና እሱን ሲደበድቡት ድምፁ ልኮልኛል። ፒክቸርምን እንደዚሁ እየገፈተሩ ሶስት ፖሊሶቹ ነው ሲወስዱት የሚያሳይ ፎቶ ልኮልኛል። ትዊተር ላይ እንደውም ፎቶውንና ማለት ነው ድምፁን የላከልኝን አቀናብሬ የለጠፍኩትም አለ። በሰብአዊ መብት ተሟጋችነቱ የሚታወቀው በፍቃዱ ኃይሉ በትናንትናው ዕለት በተለያዩ የአዲስ አበባ ስፍራዎች በሱ አነጋገር የጅምላ ስር ሲከናወን ውሏል። ፈረንሳይ ለጋሲዮንና አራት ኪሎን በመሰሉ ስፍራዎች ፖሊሶች በርካታ ሰዎችን በቁጥጥር ስር ሲያደርጉ፣ በመኪና ሲጭኑ ማየቱንም ይናገራል። ይህንን የፖሊስ እርምጃ ህጋዊነቱንም ሆነ ውጤታማነቱን በፍቃዱ ይጠራጠራል። እኔ እስከማውቀው ድረስ ትናንትና ለምሳሌ ሁሉም ሰው ማስክ ያድርግ የሚል ማስታወቂያ አልተነገረም። የአዋጁንም ዝርዝር አይቸዋለኝ ይሄ ክፍል አራት አንቀጽ ስድስት ላይ የሚለዋለን የአገልግሎት መስጫ ቦታዎች ላይ ለምሳሌ ትራንስፖርቱ ስትገባ እንትን ውስጥ ምንድን ነው ባንክ፣ ሆስፒታል ምናምን ስትገባ ማለት አለብን ማስክ ማድረግ አለብን እንጂ መንገድ ላይ ስትራመድ ምናምን ማስክ ማድረግ አለብን የሚል የለም። አርጉ ራሱ ከተባለ በስነስርአቱ መጀመሪያ መረጃው መቅደም አለበት። እነሱ ግን በማስደንገጥ ሰው ለማስጠንቀቅ ነው መሰለኝ የፈለጉት እዛ ላይ በጣም ከፍተኛ በሆነ አቢዩዚቭ በሆነ መከራከርና መናገር እንኳን ለምን ተባለ እንደዚህ አድርግ ብትሉ አይሻልም ወይ ብለህ እንኳን መመለስ አትችልም። ምክንያቱም ፖሊሶቹ መደብደብ ለምደዋል። ክብራቸው የተነካነ የሚመስላቸው ፖሊስ ብሩታሊቲ በጥቅሉ የፖሊስ ይሄ ማናለብኝነት ተጠያቂነት እስከሌለ ድረስ የሚከተል ነገር ነው። መሰል ቅሬታዎች ለመስሪያ ቤታቸው እንደደረሱ የሚናገሩት ኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ፖሊስ የአስቸኳይ ጊዜ አዋጁን ለማስፈጸም በአስተማሪነት ሊረዳ ይችላል በሚል እምነት ግለሰቦችን እያሰረ መሆኑን መስማታቸውን ይናገራሉ። ሆኖም የተወሰደው እርምጃ ከሁኔታው ጋር የማይመጣጠን እንደሆነ ይጠቅሳሉ። እርግጥ ይሄ የአፍና አፍንጫ መከላከያ የኮቪድ ስርጭት ለመከላከል አስፈላጊ እንደሆነ እና ሕብረተሰቡም ስራ ላይ ያውለው የሚገባ እንደሆነ እንገነዘባለን። በአስቸኳይ ጊዜ ደንቡም ለህዝባዊ አገልግሎት ቦታዎችና ሌሎችም ህዝብ በሚበዛባቸው ቦታዎች ላይ የአፍና የፍንጫ መሸፈኛ እንዲደረግ የአስቸኳይ ጊዜ ደንቡ ግዴታ ይጥላል። ነገር ግን ይህ ግዴታ በደንቡ ላይ በግልጽ እንደተመለከተው ሕዝብ ሰፋ ብሎ የሚገኝባቸው አካባቢዎች እና ይሄ የአካላዊ መራራቅ ወይም ደግሞ ማህበራዊ መራራቅ የሚለውን ስራ ላይ ለማዋል በሚያስቸግርባቸው አካባቢዎች ነው እንጂ በየትኛውም ስፍራ፣ በማንኛውም ስፍራ በማንኛውም ጊዜ የአፍና የአፍንጫ መከለያ ማድረግ አስገዳጅ ነው የሚል ስላልሆነ የተወሰደው እርምጃ ከነገሩ ሁኔታ ጋር ተመጣጣኝ ያልሆነ ምናልባትም ካውንተር ፕሮዳክቲቭ የሆነ ትክክለኛ ያልሆነ እርምጃ ስለሆነ በአስቸኳይ ሊቆም እንደሚገባና የታሰሩትን ሰዎች በአስቸኳይ ሊለቀቁ እንደሚገባ ጥሪ እያስተላለፍን ነው የምንገኘው። ዶክተር ዳንኤል በቀለ ካለው ሀገራዊ የጤና ስጋት አንጻር ፖሊስን የመሰሉ ሕግ አስፈጻሚ አካላት አዋጁን ለማስፈጸም ያሉባቸውን ፈተናዎች የሚረዱ መሆናቸውን አውስተው፣ ሆኖም አዋጁን ለማስፈጸም የሚወሰዱ እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥሱ መልኩ ሊተገበሩ እንደሚገባ መክረዋል። የወጣውን ደንብና ለሕዝብ ጤንነት አጠባበቅ ሲባል እንዲወሰዱ የሚያስፈልጉትን እርምጃዎች ለማስፈጸም በተለይ በኢትዮጵያ ነባራዊ ሁኔታ ለህግ አስፈጻሚ አካሎች ለፖሊስ ትልቅ ራስ ምታት እንደሆነ እገነዘባለሁ። ኢትዮጵያ ውስጥ አሁን አብዛኛው ሰው ከጤና ባለሙያዎች እየተሰጠ ያለውን ምክርና መመሪያ ስራ ላይ እያዋለው አይደለም። ብዙ ህዝብ ማህበራዊ መራራቅን ወይም አካላዊ መራራቅ የሚባለውን ተግባራዊ ሊያደርገው አልቻለም። በተወሰነ መልክ ከአኗኗር ሁኔታችን ከኢኮኖሚ ሁኔታችንም የሚመነጭ ሊሆን ይችላል። አጠቃላይ ግን እነዚህን መመሪያዎች ተግባራዊ ለማድረግ ትልቅ ችግር አለ። ለአስፈጻሚ አካላትም ትልቅ ራስ ምታት ነው። ይህ አስቸጋሪ መሆኑን በጣም እገነዘባለሁ። ይህንን ካልኩኝ በኋላ ግን አብሮ ደግሞ መታሰብ ያለበት ነገር ምንድን ነው? ይህ ለማስተላለፍ የምንፈልገው መልእክት እና ለመፍጠር የምንፈልገው አዲስ ልማድ፣ ለምሳሌ በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ሕግ መንፈስ ሳይሆን በማስተማር መንፈስ ነው ልን ተገብረው የሚገባው ፖሊስ እነዚህን የአስቸኳይ ጊዜ ደንቦች መመሪያዎች በሚያስፈጽምበት ጊዜ ሊመራባቸው የሚገቡ የሰብአዊ መብት መርሆዎች አሉ። እነዚህን መርሆዎች በስፋት ግንዛቤ ለመፍጠር ጥረት እያደረግን ነው ያለው። ይህ የህጋዊነት መርህ በአስቸኳይ ጊዜ ሁኔታ ወቅትም ቢሆን ሊታገዱ የማይችሉ መብቶችን የማክበርና የማስከበር መርህ የመሳሰሉ የሰብአዊ መብት መርሆች እና የህግ አስፈጻሚ አካላት ደግሞ በከፍተኛ የሙያ ስነ ምግባር እና የኃላፊነት ስሜት መንቀሳቀስ እና የኃይል እርምጃ ከመውሰድ የመቆጠብ አስፈላጊነት ነው። በቀረቡ ቅሬታዎችና ሀሳቦች ላይ ምላሽ ለማግኘት በተደጋጋሚ የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ስልክ ላይ ብንደውልም ሳይሳካልን ቀርቷል። ይህ በእንዲህ እንዳለ በኮሚሽኑ የፌስቡክ ገጽ ላይ ህዝብ በስፋት በሚገኝባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ ሳይጠቀሙ በተገኙና ርቀታቸውን ባልጠበቁ 1305 ሰዎች ላይ በአዋጁ መሠረት እርምጃ መወሰዱ ተገልጸዋል። ኮሚሽኑ ህዝብ በብዛት በሚንቀሳቀስባቸው 23 ስፍራዎች ግንቦት 5 ቀን 2012 ዓ ም ባደረገው አሰሳ በቁጥጥር ስር ያዋላቸው 990 ወንዶችና 315 ሴቶች መሆናቸውን አክሎ አስታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሀብታሙ ስዩም እናመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኮቪድ-19 ምክንያት ተዘግተው የነበሩ በሮቿ እንዲከፈቱ ወስናለች። የቤተ ክርስቲያን ሥርዓቱን የጤና ባለሙያዎች በሚሰጡት ምክርና መንግስትም በሚሰጠው መመሪያ ታግዞ እንደሚከናወን ተገልጿል። አገልግሎቷን የምትሰጠው ቁጥራቸው ውስን በሆነ አገልጋዮች እንደሚሆን ቤተ ክርስቲያኒቱ አስታውቃለች። ጽዮን ግርማ የቤተ ክርስቲያኒቱን ቃል አቀባይ አነጋግራ ተከታዩን ዘገባ ይዛለች። ከግንቦት አራት እስከ ግንቦት ስድስት ሁለት ሺ አስራ ሁለት ዓመተ ምህረት ድረስ የተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ማጠናቀቂያ ላይ ሲኖዶሱ ባወጣው መግለጫ ኮሮና ቫይረስ በዓለምና በኢትዮጵያ ላይ እያደረሰ ላለው ጉዳት ማዘኑን ገልጿል። የቤተ ክርስቲያኒቱ ስርዓታዊና ቀኖናዊ አገልግሎቱ የኮሮና ቫይረስ ስርጭትን ለመግታት በሚያስችል መልኩ አካላዊ መራራቅ፣ ንጽህናና የጥንቃቄ ተግባራቱ ተጠብቆ እንዲቀጥልም ወስኗል። የቤተ ክርስቲያኒቱ መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ቤተ ክርስቲያኒቱ ጥንቃቄውን በራሷ መዋቅር ለማስቀጠል ወስና ያሳለፈችው ውሳኔ ነው ብለዋል። ቤተ ክርስቲያኒቷ ተቋም እንደመሆኗ መጠን በራሷ መዋቅር ባላት ማህበረ ካህናት፣ በሰንበት ትምህርት ቤት ወጣቶች፣ ከምዕመናኑም በተውጣጣ መንፈሳዊ አገልግሎቷን እንድትቀጥል አብያተ ክርስቲያናት እንዳይዘጉ ሥርዓተ ቅዳሴው ሥርዓተ አምልኮ እንዲቀጥል የማታ ጉባኤ ትምህርቱም እንዲቀጥል ስለ በሽታው አስከፊነት ግን ባላት መዋቅር በማህበረ ካህናቷ በማህበረ ምእመናኗና ወጣቶቹ በቂ ግንዛቤና ከላይ ርቀታቸውን ጠብቀው ልክ ከመንግስት የሚተላለፈውን መመሪያ ከጤና ተቋማት የሚተላለፈውን መመሪያ ጠብቀው እንዲያስፈጽሙ እንጂ አብያተ ክርስቲያናትና አምልኮ እንዳይዘጋ ስለ በሽታው በቂ ግንዛቤ በየደረጃው ክትትል እየተደረገ እንዲሰጥ ቅዱስ ሲኖዶ ዛሬ ባወጣው መግለጫ ለኢትዮጵያ ቤተ ክርስቲያን የእምነት ተከታዮች በሙሉ ውሳኔ አሳልፈዋል። በቤተ ክርስቲያኒቱ የኮሮና ቫይረስ ስርጭትን ለመከላከል የተስፋ ልዑክ አቢይ ኮሚቴ የሚል መዋቅር ዘርግታ በመንቀሳቀስ ላይ መሆኗን ቀሲስ ሰለሞን ቶልቻ ገልጸው ይህ ኮሚቴ ባቀረበው ሪፖርት መሰረት አንድ ምእመናን ጥንቃቄ በተሞላበት ሁኔታ ትምህርት ማግኘት እንደሚገባቸው፣ ሌላው ደግሞ የቤተ ክርስቲያን ደጅ ሊሳልሙ የሚመጡ ምእመናን በአንዳንድ የጸጥታ ኃይሎች እንደሚዋከቡ ሪፖርት ስለቀረበ እንደሆነ ይናገራሉ። የአስቸኳይ ጊዜ አዋጁን ተከትሎ መንግስት ዜጎችን ለመታደግ ባለው ኃላፊነት ቤተ አምልኮ አካባቢ ላይ አብዛኛዎቹ ሰዎች እንግዲህ በእድሜ የገፉ ህጻናትም ስለሚመጡ በብዛት ስለሚሳለሙ አካላዊ ንክኪም ስለሚኖር ስጋት ኖሮት ይህ ሁኔታ የጸጥታ አካላትና ፖሊሶች አብዛኛውን በተለይ በአዲስ አበባ ከተማና እንዲሁም በገጠሩ ላይ የአስቸኳይ ጊዜ አዋጅን ተመልክቶ እንዲህ አይነት ከፍተኛ የሆነ ህዝቡን የማሸማቀቅ መልካም የሆኑ የጸጥታ አካላት እንዳሉ ደግሞ በአንዳንድ ደግሞ እንደዚሁ ምዕመናንን የሚያስቆጣና ወደ ቁጣ የሚጋብዝ በስፋት አምልኮ ቦታዎች ላይ ታይተው ነበረ እና ፖሊስ ይመደብ ላ የጸጥታ አካል ይመደብልኝ ብላ አልጠየቀችም ቤተክርስቲያን። ስለዚህ ሲኖዶሱ ዛሬ ባሳለፈው መግለጫ ምንድን ነው የሚተላለፈው የመንግስት መመሪያ፣ የጤና ተቋማት መመሪያ የበሽታውን አስከፊነት ባለን ተቋማዊ አሰራርና አደረጃጀት ባለን ስትራክቸር ግንዛቤ አድርገን ከመንግስቱም ጎን ቆመን የበሽታውንም አስከፊነት ለህዝባችን እየገለጽ ፓራራሊ ደግሞ ስርዓተ አምልኳችን እንደው ምእመናን፣ የሚያጥናና የተስፋ ቃል በማጣታቸው ሐዘን እና ትካዜዎች ወደ ተስፋ ምቁረት ውስጥ እንዳይገቡ መደረግ የለበትም የሚል ነው ውሳኔው ወይም መግለጫ የሚያመለክት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው በቤተ ክርስቲያኒቱ ውሳኔ እና በአስቸኳይ ጊዜ አዋጁ መሰረት ፖሊስ በቤተ ክርስቲያን አካባቢ ሰዎች ተሰብስበው ሲገኙ ከመበተን ያለፈ እርምጃ እንዳልወሰደ ይናገራሉ። ህዝቡ በአንድ ቦታ እንዳይሰባሰብ፣ ከተሰባሰበ ከአንዱ ሰው ወደ ሌላ ሰው በምን አይነት መልኩ እንደ እንደምትረበት እጅግ አስቸጋሪ የሆነ በሽታ ስለሆነ ቢያንስ ቤቱ ሆነው ምመና ነው። እየቤቱ ሆኖ ነው እንግዲህ አምልኮን ማድረስ ያለበት ጸሎት ማድረግ ያለበት የቤተክርስቲያኑ መሪዎች የሰርኩት መግለጫ ነው። እነሱዎች ማሙበት ነው። ከዛም ተነስቶ መንግስት በአስቸኳይ ጊዜ አዋጅ አውጇል። በአስቸኳይ ጊዜ አዋጁ መሰረትም በተለይ ህዝብ የሚሰባሰብባቸው ቦታዎች ላይ ለህዝቡ ደህንነትና ሰላም ሲባል አደጋ እንዳይደርስባቸው ወረርሽኙ እንዳይዛመት ና እንዳይባዛ በማሰብ ከተግዛዋዙ አርጉዳል። እንግዲህ ፖሊስ ደግሞ ያንን የማስፈጸም ኃላፊነት ስላለ እስካሁን ድረስ ስራ ነው የነበረው። አሁን በምን አይነት መልኩና እንደሚከፈትም እና አናውቀውም። ምናልባት በመንግስት ደረጃ ተወስኖ ከሆነ ከቤተ እምነቶቹ ጋር ተነጋግረው ከሆነ ያው በሰላም ሚኒስቴር በኩል የሚገለጽ ነው የሚታወቅ ነው የሚሆነው የመንግስት አካል እኛ እንግዲህ አዲስ አበባ ፖሊስ ህግ አስከባሪ ሲሆኑ ያንን ህዝብ በተሰበሰበበት ቦታ ላይ ሰው ተከማችቶ ዱራ በእነሱ ላይ አደጋ እንዳይደርስ መጠበቅ ስላለብን ነው። ጠብቅ ነበረ የማዋከር ስራ ስራ አልነበርም። ኮማንደር ፋሲካ ልክ ነው እንዳሉት፣ ፖሊስ እያስፈጸመ ያለው የአስቸኳይ ጊዜ አዋጁን ነው። ነገር ግን በሚያስፈጽምበት ጊዜ ግለሰቦችን መንካት እንደሌለበት፣ ሰዎችን መንካት እንደማይችል መመሪያ አይተላለፍለትም። ምናልባት የተለያዩ የስነ ምግባር ክፍል ያለባቸው የተወሰኑ በጣም ጥቂት የሆኑ ፖሊስ አባላት ሊሆኑ ይችላሉ። ምናልባት የማዛካል የመግስት ሰራዳ፣ ግን እስካሁን ድረስ ባለ መረጃ በሁሉም ቦታ ላይ መጥፎ ሁኔታ የተከሰተ አስተዳደሮች ጋር አብረው ምመናም ጋር ስምር አብረው

በላሜን የሚያደርግ የፖሊስ አባል ካለ አስፈላጊ የሆነ ህጋዊ እርምጃ ለመውሰድ ዝግጁ ነን። እስካሁን ድረስ ግን እንደዚህ ያደርጋሉ የሚል ሁለት ለመናገር እዛ ከዚህም በኋላ ቤተ ክርስቲያኒቱ በሮቿን ከፍታ አገልግሎት የምትሰጥ ከሆነ ከአስቸኳይ ጊዜ አዋጁ ጋር እንዴት እንደሚታረቅ ግራ እንደሚያጋባም ይገልጻሉ።

ምናልባት መንግስት በግልጽ አውጆ ከዛሬ ጀምሮ አንዳንድ ቦታዎች ላይ ሰዎች መሰብሰብ ይችላሉ ብሎ ለመላላት ነገር የሚያሳይ ካልሆነ በስተቀር ይሰበሰባሉ ብዬ አልገምትም። ምናልባት ቤተክርስቲያኑም እንደዚ ያደርጉ ከሆነ ከምእመናኑ ጋር መነጋገር ያስፈልጋል መስለኛል። ስለሆነ ዋናው እንትናቸው አሁን ደግሞ በሽታው ሌላ መድኃኒት ንተ የሚተላለፍ ነው። እንዴት እንደሚተላለፍ አይታወቅም። እና እንደዚ የሚያደረጉ ከሆነ እንዴት እንደሆነ በመንግስት ደረጃ ነው መገለጽ ያለበት እንጂ ይህን አሁን። ቀሲስ ሰለሞን በበኩላቸው ቤተ ክርስቲያኒቱ የጤና ባለሙያዎች በሚሰጡት ምክርና መንግስት በሚሰጠው መመሪያ ታግዛ ስርጭቱን ለመከላከል በራሷ መዋቅር ተፈጻሚ እንደምታደርግ ሲኖዶሱ ጥብቅ ውሳኔ ማስተላለፉን ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ አመሰግናለሁ ጽዮን። ትግራይ ክልል የኮሮና ቫይረስ መከላከያ መንገዶችን በመጠቀም የራሱን ምርጫ ያካሂዳል ሲሉ ምክትል ርዕሰ መስተዳድር ዶክተር ደብረ ደብረጽዮን ገብረ ሚካኤል አስታውቀዋል። የሚያካሄዱት ምርጫ ህገ መንግስታዊ መሆኑንና የምርጫ ቦርድም እንደሚሳተፍበት አስታውቀዋል። በፌዴራል ደረጃም ሁሉንም የሚያሳተፈ የውይይት መድረክ በማዘጋጀት ሀገሪቱን በቀጣይነት ስለሚመራ መንግስትና ስለ አገር አቀፍ ምርጫ ውይይት ያስፈልጋል ብለዋል። ምክትል ርዕሰ መስተዳድሩ ስለ ወቅታዊ ጉዳዮች ለክልሉ መገናኛ ብዙሃን የሰጡትን መግለጫ የተከታተለው ሙሉ ጌታ አጽባሃ ከመቀሌ ዝርዝሩን ይዟል። የህዝባዊ ወያነ ሐርነት ትግራይ ህወሀት ሊቀመንበርና የትግራይ መንግስት ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤል በሰጡት መግለጫ የኮሮና ቫይረስ ለመከላከል ይደረግ የነበረውን እንቅስቃሴ መቀዛቀዙን አንስተው ይህንን አካሄድ ሊስተካከል ይገባል ብለዋል። በአሁኑ ጊዜ በክልሉ በአንድ ወረዳ ብቻ ተገድበው የነበረው የሰዎች መንቀሳቀስ ኢኮኖሚውን ለማነቃቃት ሲባል በአንድ ዞን የሚገኙ ወረዳዎች የሆኑ ከተሞች ውስጥ መንቀሳቀስ ተፈቅደዋል ብለዋል። በዚህ እንቅስቃሴ ግን የአፍና የአፍንጫ መሸፈኛ መጠቀም፣ ተሽከርካሪዎችም ከሚይዙት አቅም ግማሽ ብቻ ያሳፍራሉ ሲሉ ተናግሯል። ምክትል ርዕሰ መስተዳድሩ ረዘም ያለ ጊዜ ሰጥተው ያብራሩት ስለ ምርጫ ጉዳይ ነበርም። የፌዴራል መንግስት ምርጫ ሊያካሄድ እንደማይችል በማስታወቁ በክልል ደረጃ እናካሄዳለን ብለዋል። ህዝብ በመረጠው ነው ስልጣን የሚያዘው። በሀገራችን በክልላችንም ቢሆን ለእኛ የተመረጥ ነው። እንደ ትግራይ ሌሎች ክልሎችም ፌዴራል መንግስትም ለአምስት ዓመት ነው። እስከ መስከረም ነው አምስት ዓመት እስከ 2013 መስከረም ነው የተመረጥነው። ከዛ በኋላ ኮንትራክታችን ያልቃል። ህዝቡ የሰጠን ስልጣን ይሄ ነው። ይህን አልፎ መሄድ ከህዝብ ፍላጎት ውጭ ሄደናል ማለት ነው። ከህዝብ ውሳኔ ውጭ ሄደናል ማለት ነው። እኛ እያልን ያለን ነው ከዚህ አንወጣም ነው መስከረም የሚመረጠው ተመርጦ ስልጠናችን እናስረክብ። ሌላው በህገ መንግስት ከማክበር ጋር በተያዘ ነው። የራሱ በትርጉም የሚገለጹ የተባሉት ሂደቶች ቢኖርም በህገ መንግስት ግን ግልጽ ናቸው የሚል አቋም ያለን ህገ መንግስት ደግሞ የሁሉም ህግ በላይ ነው። ህገ ህግ መንግስት ካላከበርን ሌላ ህግ ማክበርም አንችልም። ህገ መንግስታችን ላይ በፌዴራልም በትግራይ ህገ መንግስትም የተቀመጠው ፖለቲካዊ ስልጣን የሚያዘው በምርጫ ነው የሚል ነገር ነው ያለው። ከምርጫው ውጪ ፖለቲካዊ ስልጣን መያዝ አይቻልም አይፈቀድም። ሁለተኛ ይህ ስልጣን ለአምስት ዓመት ነው የሚያገለግለው የሚልም ዛለ አይዝ ብለን እንቀጥላለን ከተባለ ይህን ጥስን ይሄድን ነው ማለት ነው ከመስከረም በኋላ በየትኛውም ደረጃ ስልጣን ላይ ያለው የመንግስት መዋቅር ህጋዊነት ስለማይኖረው ምርጫው ሳይካሄድ ከቀረ አደገኛ ሁኔታ ሊከሰት እንደሚችል ተናግረዋል። ዶክተር ደብረጽዮን ባለፈው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ከህግና ከህገ መንግስት ስርዓት ውጭ የመንግስት ስልጣን ለመጨበጥ የሚሞክሩና የጨረባ ምርጫ ለማካሄድ የሚንቀሳቀሱ መንግስታቸው ሀገርና ህዝብ ከጉዳት ለመጠበቅ በማለት ወሳኝ ያሉትን እርምጃ እንደሚወስድ በጥብቅ አስጠንቅቀው ነበር። በዚህ ጉዳይ ላይ ዶክተር ደብረጽዮን በሰጡት አስተያየት ምርጫ ለማካሄድ ለሚፈልግ አካል የኃይል እርምጃ የሚያስወስድ ነገር የለም ሲሉ ኮንነዋል። ህዝቡ የፈለገውን ይምረጥ፣ ሁሉም ጥንቃቄ አድርገን ለተመረጠው እናስረክብ ነው እያልን ያለን። ምርጫ የካሄድ ያለ መወቀጥ አለበት የሚለው ነገር በጣም የተዛባ ነው የተሳሳተም ነው። ጠቅላይ ሚኒስትሩ ለምን በዚህ ደረጃ መግለጽ እንደፈለጉ ግራ የሚያጋባ ነው። በህገ መንግስቱ መንገድ ስልጣን እናስረክብ ነው እያልን ያለን። የተለያዩ አካላት ያራመዱት አቋም የተወገዘ ቢሆንም አንዱ አቋምኛ ምርጫ ማካሄድ ነው የሚለው በአንድ መንገድ የተባልከውን ስማ ተግብር ካልሆነ ትወቀጣለህ አለ የሚል መፍትሄ ሊሆን አይችልም። የባሰ ነገሩን ያቀጣጥሏል፣ ችግሩ ያባብሰዋል። ለዚህ ጉዳይ ሰከን ብሎ መታየት የሚገባው ማለት አቋም ነው ብለን ነው የምንወስደው። በሩጫ ስልጣን ማራዘን ተገቢነት የለውም። በትግራይ ደግሞ እኛ ያልነው በህገ መንግስታዊ መንገድ ምርጫው ይካሄድ ነው። ሁሉም ጥሰን ምርጫው ይካሄድ አለ። ሁሉም ጥሰን ከህገ መንግስት ውጭ የሆነን ምንም ነገር የለም። አቋሙም ህገ መንግስታዊ ነው። ስንል ፖለቲካ ብቻ አይደለም፣ አካሄዱ ህገ መንግስታዊ ሆን ነው። ፌዴራል መንግስት አለ የሚፈቅደው የክልል መንግስትም አለ፣ ህጉን ጠብቀን ነው እየን ያለ ምርጫ ሳይካሄድ ቀርሶ እኛ እንደ መንግስት ቀጥሎ ቢባል እኛ መንግስትንን መንግስትነቱ ይዘን መቀጠል ቀላል ነው ያሉት ዶክተር ደብረጽዮን፣ ነገር ግን የህዝብ የራስን እድል በራስ መወሰን በማክበር በምርጫ ላሸነፈው አካል ስልጣን ለማስረከብ ዝግጁ ነን ብለዋል። በክልል ደረጃ የሚካሄድ ምርጫ ላይ ከሚሳተፉ ፓርቲዎች ስለ ቀጣይ ምርጫው ሂደት እንወያያለን በማለትም ተናግሯል። እንደ ክልል ስለ ምርጫ አፈጻጸም ነው መወያየት የሚገባን ያሉት ምክትል ርዕሰ መስተዳድሩ፣ በፌዴራል ደረጃ ግን ምርጫ እንደማይካሄድ ስለተገለጸ ስለ ቀጣይ እርምጃ ምን መሆን አለበት የሚለው መወሰን የሚችለው ህዝብ እንዲሁም የፖለቲካ ፓርቲዎች በመሆናቸው አገር አቀፍ ምክክር ያስፈልጋል ብለዋል። አፈጻጸሙ ግን ስርዓት ተከትለን ነው የምንሄደው። ዝም ብለን ጥሰን ምርጫ የሚባል ተጥሶ የሚፈጸም አይደለም። ምርጫ ቦርድ ያስፈልገዋል፣ የምርጫ ቦርድ ውሳኔ ያስፈልገዋል፣ ድጋፍ ያስፈልገዋል። ነፃ አካል ምርጫውን ማስተዳደርም ስላለበት ስርዓቱ ተከትለን እንሄዳለን። ምርጫው የትግራይም ህገ መንግስት ተከትሎም የሚፈጸም ነው። ምርጫ አይካሄድም እየተባለ ያለው በኮሮና ምክንያት ብቻ አይደለም ያሉት ዶክተር ደብረ ጽዮን ቀደም ሲል ፍላጎትና ዝግጅት ቢኖር ኑሩ በጉንበት ወር ላይ እንደ ሁልጊዜው ይካሄድ ነበር ብለዋል። ፍላጎት ስላልነበረ ነው የተጓተተው በማለት ገልጸዋል። የትግራይ መንግስት በክልል ደረጃ ምርጫ ለማካሄድ ሲወስን ለኮሮና ቫይረስ ትኩረት ባለመስጠቱ ሳይሆን ለህዝብ ውሳኔና ለህገ መንግስቱ ተገዢ በመሆኑ ነው ብለው ኮሮና እየተከላከልን ምርጫውን እናስፈጽማለን ሲሉ ገልጸዋል። ኮሮና ህዝብን ህይወት የማዳን የማትረፍ ጉዳይ ነው። ስለዚህ ከምርጫ በላይ ነው። ህዝቡ ይዘህ ነው ስለ ምርጫ ማውራት የምስለው። ስለዚህ የህዝቡን ደህንነት፣ ጤንነት ጠብቀን ምርጫ በኮረና ጊዜም ማካሄድ ይቻላል ነው እያለ ያለ። ለምርጫም ግን ብዙ ጥንቃቄዎች ያስፈልጋሉ። ብን ፓርቲዎች እንወዳደር ቢሉ ስታዲየም ሰብስቦ ሊሆን አይችልም። የምርጫ አካሄዱ ይለያል። ስርዓት መውጣት አለበት። በቴሌቪዥን ሊሆን ይችላል፣ በሬዲዮ ሊሆን ይችላል። በተለያዩ ግን ሀሳባቸው የሚገልጹበት በዚህ ነው። ድምፅ አሰጣት እንደዚህ ነው መሆን ያለበት አፍንጫ አፍን ሸፍኖ ማት ነገርኩ ነው እያልን ያለን አሁን፣ ለስራም ለሚፈለጉ የተለዩ ነገሮች አሉ። ለምርጫ የሚያስፈልጉን ጥንቃቄዎች ድምፅ አሰጣጥ እንደ ድሮ ሊሆን አይችልም። የተለየ ና ባለበት አደጋ ሊጋጠም ይችላል። ስለዚህ ተገቢው ጥንቃቄ ካረግ ይቻላል። በትግራይ ብቻ ሳይሆን በአገር አቀፍም ይቻላል። አይቻልም የሚል እና የለን ዋናው ዝግጁነት ነው። የምርጫ ጉዳይ አሁንም አወዛጋቢ ሆኖ ቀጥሏል። የፌዴራል መንግስትና ገዢው ፓርቲ እንዲሁም ሌሎች ተቃዋሚዎች ምርጫው በኮሮና ቫይረስ ምክንያት መካሄድ እንደማይችል እየገለጹ ሲሆን፣ በትግራይ ክልል ደግሞ የክልሉ ገዢ ፓርቲና ሶስት የክልሉ ፓርቲዎች ምርጫው በተያዘለት ጊዜ መካሄድ እንዳለበት እያሳወቁ ይገኛሉ። ብልጽግና ፓርቲ ከዚህ በፊት ለቪኦኤ እንዳሳወቀው ምርጫው በሰዓቱ ለማካሄድ ፓርቲው አቋም ይዞ የምርጫ ቦርድ እንደ አዲስ በማደራጀት አስፈላጊ ዝግጅት ሲካሄድ ቆይቷል ይሆናል ብሏል። የምርጫ ዝግጅት እየተካሄደ በነበረበት ጊዜም የኮሮና ወረርሽኝ በመከሰቱ ምርጫ ለማካሄድ አስቸጋሪ መሆኑን ፓርቲው ገልጿል። በዚህም ከፖለቲካዊ ስልጣን የህዝብ ድህነት ትኩረት ሊደረግለት ስለሚገባ ወረርሽኙ ለመከላከል እየተሰራ ነው ብለዋል። ፓርቲው ምርጫ በክልል ደረጃ ማካሄድ ህጋዊ ቅቡልነት የለውም፣ ምርጫ በሀገራዊ ምርጫ ቦርድ ብቻ ነው የሚካሄደው ሲል የህወሀት አቋምም ተቃውሞታል። የኢትዮጵያ ምርጫ ቦርድን በኢትዮጵያ በማንኛውም የአስተዳደር እርከን የሚካሄደው ምርጫ የሚያዘጋጀውና የሚያስፈጽመው ምርጫ ቦርድ መሆኑን ገልጿል። ለአሜሪካ ድምፅ ሙልጌታ አጽቡሃ መቀለም። አመሰግናለሁ ሙሉ ጌታ ለዘገባው። በምዕራብ ኦሮሚያ አንዳንድ ከተሞች ከመቶ በላይ ሰዎች በፖለቲካ አመለካከታቸውና ከኦሮሞ ነጻነት ሸማቂዎች ጋር ግንኙነት አላችሁ ተብለው ታስረዋል ሲሉ ቤተሰቦች ስሞታ አሰምተዋል። አምቦ ጊምቢና ሆሮ ጉዱሩ ውስጥ ከሁለት ሳምንታት በላይ እስር ላይ የሚገኙ ሰዎችም ፍርድ ቤት አለመቅረባቸውን ተናግረዋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በሰጡት ምላሽ በፖለቲካ ምክንያት የታሰረ የለም ብለዋል። ናኮር መልካ ከአምቦ ተጨማሪ ይዟል ሰዎች ታሰሩ ከተባለባቸው አካባቢዎች አንዷ የአምቦ ከተማ መሆኗን ከታሳሪ ቤተሰቦች መካከል አንዱ ነኝ ያሉ አስተያየት ሰጪ ለአሜሪካ ድምፅ ተናግረዋል። እኚህ አስተያየት ሰጪ አቶ ጉደታ አለሚ እንደሚሉት በአምቦ ከተማ ካለፉት ሁለት ሳምንታት ጀምሮ 11 ሰዎች በመንግስት ጸጥታ ኃይሎች ታስረዋል። በተጨማሪም በምዕራብ ሸዋ ዞንም ከሀያ ሰዎች በላይ በፖለቲካ አመለካከታቸው ታስረዋል ባይ ናቸው። አቶ ጉደታ አምቦ አካባቢና በዞኑ ተለቅመ የተለያዩ እስር ቤት ውስጥ የተሰቃዩ ነው የሚገኙት የተለያዩ ስም በማስጠት የኦሮሞ ነፃነት ግንባርና የኦሮሞ ፌዴራሊስት ኮንግሬስ ትደግፋላችሁ መራ ከሁለት ሳምንት ወዲህ ደግሞ በአምቦ ፖሊስ ሳቢያ አስራ አንድ ሰዎችን አስሮ እያንገላችሁ ነው የሚገኙት። የአምቦ ከተማ ፖሊስ መምሪያ ወንጀል ምርመራ ክፍል ኃላፊ ኢንስፔክተር አሰፋ ድሪባ በፖለቲካ አመለካከቱ በአምቦ ፖሊስ ጣቢያ የታሰረ የለም። 12 ወይም አስራ ሶስት የሚሆኑ የታሰሩ ግለሰቦች ደግሞ በወንጀል ድርጊታቸው ተጠርጥረው በቀነቀጠሮ ፍርድ ቤት ቀርበው ለውሳኔ እየተመላለሱ ያሉ ናቸው ብለዋል። የምዕራብ ሸዋ ዞን ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ጉደታ ዲንቃ እገሌ የታሰረብኝ ብሎ በጽህፈት ቤታችን ያመለከተ ግለሰብ ስለሌለ ስለተባለው እስር የማውቀው ነገር የለኝም። ሰው ታስሮብኛል፣ በደል ደርሶብኛል የሚል አካል ካለም ቀርቦ እኛም ማናገር ይችላል ብለዋል። በምዕራብ ወለጋ ጊምቢ ከተማም 25 የሚሆኑ ሰዎች በማዘዣ ማዕከል አስተዳደር ከታሰሩ ከሁለት ሳምንት በላይ ሆኗቸዋል ይላል አንድ ለደህንነቴ ስለምሰጋ ስሜን አልገልጽም በማለት ወንድሙ እንደታሰረበት የሚናገር ግለሰብ። በጊምቢ ከ25 በላይ ሰዎች ከታሰሩ 3 ሳምንት ሊሆናቸው ነው። የታሰሩ ሰዎችም የመንግስት ሰራተኞችና የከተማው ነዋሪዎችም ጭምር ይገኙበታል። በጫካ ታጥቀው ከሚንቀሳቀሱ ሸማቂዎች ጋር ግንኙነት አላችሁ እናንተ ናችሁ እነሱን የምትደግፉት ስንቅም የምታቀብሉት ተብለው ነው የታሰሩት ድርጊቱን ስለመፈጸም አለመፈጸማቸው ቀርቦ የጠየቃቸው የመንግስት አካል የለም የጊምቢ ከተማ ከንቲባ አቶ ገሊላ ዶርሶ በሚነሳው ቅሬታ ላይ ተከታዩን ምላሽ ሰጥተዋል የምዕራብ ወለጋ ዞን በማዘዣ ማዕከል አስተዳደር ስር ነው በመተዳደር ላይ የሚገኘው በከተማችን የጸጥታ ችግር ተሳትፎ ያላቸውና ሰላምን የሚያደፈርስ መልእክቶችን በማተምና በማዘጋጀት የተጠረጠሩ ከ20 በላይ ግለሰቦች ጊንቢ ፖሊስ ጣቢያ ውስጥ ታስረው ይገኛሉ። በ48 ሰዓት ውስጥ ፍርድ ቤት ያልቀረቡበትም ምክንያት የመርማሪዎች እጥረት ስላለና ለወደፊቱ የሚሰበሰቡ መረጃዎችን ስላሉ ነው። አሁንም ተጣርቶ ጥፋተኞች ይለቀቃሉ፣ ነፃ የሆኑት ደግሞ ተመክረው ወደ ቤተሰቦቻቸው ይመለሳሉ። በተያያዘ ዜና በሆሮ ጉድሮ ወለጋ ጃርደጋ ጃርቴ ወረዳም ከሰላሳ በላይ ሰዎች በማዘዣ ማዕከሉ ከታሰሩ ከሁለት ሳምንት በላይ ቢሆንም እስካሁን ፍርድ ቤት አልቀረቡም ሲል አንድ ወንድሙ እንደታሰረ የተናገረ ግለሰብ አመልክቷል። ሰዎቹ የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር በተያያዘ ነው የታሰሩትም ሲል አክሎ ገልጿል። በዚህ ዙሪያ የወረዳው አስተዳዳሪ አቶ በላይ ታከለ እንዲሁም የወረዳው ጸጥታና አስተዳደር ጽፈት ቤት ኃላፊ አቶ ሞቱማ ኮርጄ ጋር በተደጋጋሚ ደውለን መልስ ሊሰጡን ፈቃደኛ አልሆኑም በነቀምቴ ከተማም ከ15 ሰዎች በላይ በምስራቅ ወለጋ ዞን ትምህርት ጽፈት ቤት ውስጥ ታስረዋል ይላሉ አቶ ደስታ አያና ሰዎቹ የታሰሩበት ምክንያት አለመገለጹና ፍርድ ቤት ሳይቀርቡ ወይም በማዘዣ ማዕከሉ መርማሪዎች ሳይጠየቁ ሁለት ሳምንት ሊሆናቸው ነው ብለዋል አቶ ደስታ የነቀምቴ ፖሊስ መምሪያ ኃላፊ ኮማንደር ረቢቱ ረጃሳ ጋር ላለፉት ሶስት ቀናት በእጅ ስልካቸው ላይ በተደጋጋሚ ደውለን ስልክ አላነሱልንም። የነቀምቴ ከንቲባ አቶ በሪሶ ተመዝጌንንም በስልክ ለማግኘት ያደረግነው ጥረት አልተሳካም። ከቤተሰብ መካከል በምዕራብ ኦሮሚያ አንዳንድ ከተሞች ከመቶ በላይ ሰዎች በፖለቲካ አመለካከታቸውና ከኦሮሞ ነፃነት ሸማቂዎች ጋር ግንኙነት አላችሁ ተብለው ታስረዋል ሲሉ ገልጸዋል። የታሰሩ ሰዎችን ትክክለኛ ቁጥር ግን ከመንግስትም ሆነ ከሌላ ሶስተኛ ወገን ማረጋገጥ አልተቻለም። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ የኦሮሚያ መንግስት ሰው እንዲታሰር ፍላ ጎት የለውም። የታሰረም ካለ የታሰረበትን ምክንያት በህጋዊ መንገድ መጠየቅ ይችላል ብለዋል። በየአካባቢው ሰው ታስሯል የቀውስ ጥያቄ በመለስ ያለበት የአንዳንዱ ሰው የታሰረበት የራሱ የህግ መሰረት አለው። የተጠረጠረበት መንገድ ሊኖር ይችላል። ስለዚህ እንደ አጠቃላይ ማንሳት የሚቻለው ማንኛውም ሰው በክልላችን ከህግና ከህጋዊ ስርዓት ውጭ ማታሰር የለበትም። የታሰረም ካለ በህጋዊና በህጋዊ መንገድ ብቻ መጠየቅ ይችላል ማለት ነው። ወቅቱን ማስከበር ይችላል። የትም ቦታ የታሰረው ሰው የማንም ፖለቲካ ድርጅት አባል በመሆን ወይንም ደጋፊ በመሆን ወይንም ደግሞ አመራር በመሆን ነው የታሰርኩት የሚለው የማስተባበያ ሀሳብ ነው። ይህ በየደረጃው የሚመለከተው የህግ እና የፊኪ አካላት የታሰረበትን ምክንያት እንዲያብራሩለት መጠየቅ ይችላል። ከወቅቱ የአስቸኳይ ጊዜ አዋጅ ጋር የሚያያዘው ነገር ካለ እሱ በራሱ ህግ ነው የሚመራው። በመደበኛ የህግ ሂደትም ደግሞ የህግ ጥሰት የተፈጸሙ ችግሮችም ካሉ በራሳቸው አሰራር መታየት ስላለባቸው ከዛ አሰራር ያፈነ ካለ በየደረጃ ደረጃ ላለው የአቃ ህግ ትምህርት ቤት አለ የፖሊስ ትምህርት ቤት አለ በየ ደረጃው ያመለከቱ ሰዎቹ ለህግ ቀርበው ስለመጠቃቸው ለምን ይስ እንዳልተጠ በአርባ ስምንት ሰዓት አንዴ ለምን እንዳልቀረቡ እና ያንን ቀርበው የሚጠየቁም ከሆነ የሚጠየቁ ከዚህ ጊዜ ቀጠሮ የሚጠየቅባቸውም ከሆነ በጊዜ ቀጠሮ ተጠይቆባቸው በዚህ የሚጠየቀው የማድረግ ስራ ነው መሰራል። በዚህ ጉዳይ ዙሪያ ከኦሮሚያ ፖሊስ ኮሚሽን ተጨማሪ መረጃ አመሰግናለሁን አኮር ወደ ተከታዩ ዘገባ እንለፍ። ተከታዩ ዘገባው ወደ ዋሽንግተን ይመልሰናል። በዋይት ሀውስ የፕሬዚደንቱ ልዩ ጽህፈት ቤት ሰራተኞች የዩናይትድ ስቴትስን የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲን መመሪያ ተከትለው የአፍና የአፍንጫ መሸፈኛ እንዲያደርጉ ማሳሰቢያ ቢሰጥም የአሜሪካ ፕሬዚደንት ግን መሸፈኛውን ለራሳቸው ማድረጉን አልተቀበሉትም። ለአሜሪካውያን አፍና አፍንጫ መሸፈኛ የማድረግ ያለማድረጉ ውሳኔ በኮሮና ቫይረስ ሳቢያ ለሚቀሰቀሰው የፖለቲካው የባህል ፍልሚያ ጥንስስ እየሆነ ይመስላል ይላል። የዋይት ሃውስ ሪፖርተራችን የፓትሲ ዊዳኩስዋራ ዘገባ ደረጀ ደስታ ለመጽሔት አዘጋጅቶታል ቀጥሎ ይቀርባል የአፍና አፍንጫ መሸፈኛ ጭምብል የፕሬዚደንት ትራምፕ ማንገራገርና የተቀሰቀሰው የባህል ግጭት ከዚህ ሳምንት ጀምሮ የአፍና አፍንጫ መሸፈኛ ጭንብል ማድረግ በዋይት ሃውስ ሰራተኞችና ጎብኚዎች ዘንድ ግዴታ ሆኗል። ይህ የሆነው የምክትል ፕሬዝደንቱን ቃል አቀባይ ኬቲ ሚለርና የዋይት ሃውስን ከፍተኛ አማካሪ ስቲፈን ሚለርን ጨምሮ ብዙ ሰራተኞች በኮቪድ-19 ቫይረስ መያዛቸው ከተነገረ በኋላ ነው። ፕሬዝደንት ዶናልድ ትራምፕ ዋይት ሃውስ ውስጥ የአፍና አፍንጫ መሸፈኛውን ጭንብል ማድረግ የግዴታ እንዲሆን ያደረግኩት እኔ ነኝ ብለዋል። ከእኔ የተወሰነ ርቀት ላይ ከሆኑ ወይም እነርሱም ተራርቀው እስከቆዩ ድረስ ችግር የለውም። ያንን ደግሞ ያደርጋሉ። እኔን በሚመለከት ግን እኔ ማንንም አልቀርብም። በቅርቡ የአፍና አፍንጫ መሸፈኛ ጭንብል ማምረቻ ፋብሪካን የጎበኙበትን ወቅት ጨምሮ ትራምፕ በአደባባይ መሸፈኛውን ጭንብል አድርገው አያውቁም። ባለፈው ወር ይህንን ነበር የተናገሩት። እኔ እንደሚመስለኝ ያፍና የአፍንጫ መሸፈኛ ጭንብል አድርጌ ፕሬዝደንቶችን፣ ጠቅላይ ሚኒስትሮችን፣ አምባገነኖችን፣ ነገስታትና ልዕልቶችን ለአቀባበል ሰላምታ መገናኘቱ እኔ እንጃ ብቻለን የሚሆን ነገር ሆነው አላገኘሁትም። ጄኒፈር ማርሲያስ በቴክሳስ ኤ ኤንድ ኤም ዩኒቨርሲቲ የፕሬዝደንታዊ ንግግሮች መምህር ናቸው። ፕሬዚዳንቱ ይበልጥ የተጨነቁት ለታይታው ፕሮፓጋንዳ ነው። የአፍና የአፍንጫ መሸፈኛውን ጭብል ያደረገ የአሜሪካ ፕሬዝዳንት ማለት ለሳቸው የደካማ ሰው ምልክት ሆኖ የታያቸው ይመስለኛል። እንደ አውሮፓ አቆጣጠር ባለፈው ኤፕሪል የወሩ መጀመሪያ ላይ የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ አሜሪካውያን ፊታቸውን በጨርቅ እንኳ ቢሆን ሸፍነው እንዲሄዱ መክሮ ነበር። ዊሊያም ሸፍነር በቴነሲ አገረ ግዛት ናሽቪል በሚገኘው ቨንደርቢልት ዩኒቨርሲቲ የህክምና ማዕከል የተላላፊ በሽታዎች ሕክምና ፕሮፌሰር ናቸው። አብዛኛው ሰው ያንን በማድረጉ በትንፋሽ የሚተላለፉ ኮቪድ-19ና ኢንፍሉዌንዛን የመሳሰሉ በሽታዎች መዛመት መጠን ቀንሷል። ስለዚህ ጥቅሙ ድርብ ነው። የቫይረሱን መጋባት ለመቀነስ የአፍና የአፍንጫ መሸፈኛውን ማድረግ የሚገባን አስፈላጊ ነገር ነው። በእስያ አገሮች እንደተለመደው ለጤንነት ጥንቃቄ ሲባል የአፍና የአፍንጫ መሸፈኛውን ጭንብል ማድረግ በአሜሪካ የተለመደ አይደለም። በቅርቡ የተደረገ አንድ አስተያየት መለኪያ እንደሚያሳየው 79 ከመቶ የሆኑት ዲሞክራቶች በአደባባይ የአፍና የአፍንጫ መሸፈኛ ጭንብል ማድረግን ሲደግፉ ከሪፐብሊካኖች ደግሞ የደገፉት 59 ከመቶ ብቻ ናቸው። የአፍና አፍንጫ መሸፈኛውን ጭንብል የማድረጉ ውሳኔ ምናልባት የፖለቲካ ወገንተኝነት አቋም የተጫነው ሊሆን ይችላል። ይህም አሜሪካውያን በቤት ተገድበው የመቀመጥን ውሳኔ ከተቃወሙበት ምክንያት ጋር ተመሳሳይነት አለው። ያንንም ተቃውሞ ፕሬዝዳንቱም በትዊት ሲደግፉት ነበር። ፕሬዚደንቱ በዚህ አስቸጋሪ ወቅት አርአያነታቸውን ለአሜሪካውያን ማሳየት አለባቸው ያሉት የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲን ጨምሮ ትራምፕ የአፍና አፍንጫ መሸፈኛውን ጭንብል ባለማድረግ የሚያሳዩት አቋም ሲያስተቻቸው መቆየቱ ይታወቃል። አመሰግናለሁ ደረጀ። የተከበራችሁ አድማጮች፣ በነገራችን ላይ ደረጀ ደስታ የዝግጅት ክፍላችንን ትናንት የተቀላቀለ አዲስ አዲስና ትኩስ ባልደረባችን ነው። እንኳን ደህና መጣህ ደረጀ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ለዜናው ቆንጂት ታይ አብራኛለች። ዋና አዘጋጅ ትዝታ ብላቸው፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። እኔም አስተናጋጃችሁ ሶሎሞን አባተ ከእናንተው ጋር ነን። አብረናችሁ እንቆያለን። የቪኦኤ ባልደረቦች ሙሉ በሙሉ ከየመኖሪያችን ነው እየሰራን ዝግጅቶቻችንን ወደ እናንተ እያደረስን ያለ ነው። ወደ ተከታዩ ቅንብር እንሸጋገር። በኮሮና ቫይረስ ስጋት ምክንያት ተመናምኖ የነበረው የደም ለጋሾች ቁጥር መሻሻል እያሳየ መሆኑን ብሔራዊ የደም ባንክ አገልግሎት አስታውቋል። በደም እጥረት ምክንያት በቀጠሮ የሚሰጡ የቀዶ ሕክምና አገልግሎቶችን ሰርዘው የነበሩ የሕክምና ተቋማትም በቂ ደም ማግኘት በመጀመራቸው ያቋረጧቸውን አገልግሎቶች እንደገና መጀመራቸው ተገልጿል። ስመኝሽ የቆየ ተከታዩን አጠናቅራለች። የዓለም ስጋት በሆነው የኮሮና ቫይረስ ስርጭት ምክንያት በአስደንጋጭ ሁኔታ ቀንሶ የነበረው የደም ለጋሾች ቁጥር ባለፉት ሶስት ሳምንታት ውስጥ ትልቅ መሻሻል አሳይቷል። የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል በንቲ ለቪኦኤ እንደገለጹት በለጋሾች ቁጥር መመናመን ምክንያት ትልቅ አደጋ ውስጥ ወድቆ የነበረው የደም ባንክ በተከታታይ ባደረገው ህብረተሰቡን የመቀስቀስ ስራ ወደ ባንኩ እየሄደ ደም የሚሰጠው ሰው ጨምሮ የደም ክምችት አስራ አምስት ሺህ መድረሱን ያስረዳሉ። አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ በማይታወቅ ሁኔታ ወደ ደም ባንኮቹ የሚሄደው ሰው ቁጥር ነው የጨመረው። ይሄ ማለት ደም ባንኮቹ አደለም እየወጡ በልፋት በጥፋት እየመጣ አይደለም፣ ሰው አዌርነሱ እና ጥሪው ክቶት ወደ ደም ባንኮቹ እየመጣ ነው ያለው። ይህ ቁጥር አሁን በሁሉም ደም ባንኮች በሚባል ደረጃ አንዳንድ ደም ባንኮች ያው ከመንገድ በጣም ወደ ውስጥ ገባ ያሉ ናቸው። መንገድ ጥር አይደሉም። አንድ ከተማ ውስጥ ሀዋሳ ከተማ ውስጥ ያለን ደም ባንክ የሀዋሳ ከተማ ነዋሪ አብዛኛው ነው ታያውቁ። አሁን ግን ደም ባንኩ የቱ ጋር ነው እያለ ሰው ራሱ እየፈለገ እየሄደ ደም እየለገሰ ነው ያለው። እንዲህ አይነት ጊዜ በደም ባንክ ታይቶ አይታወቅ። የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት አዲስ አበባ ውስጥ በየዕለቱ ከሶስት መቶ እስከ ሶስት መቶ ሀምሳ ደም እንዲለገስ ይፈለግ ነበር በኮሮና ቫይረስ ምክንያት ግን ሆስፒታሎች በቀጠሮ የሚደረጉ ቀዶ ጥገናዎችን በመቀነሳቸው የደም ፍላጎቱ ወደ መቶ ሀምሳ ወርዶ ነበር። የደም ባንኩ ግን ይህንንም ለማሟላት ትግል ላይ ነበር ያሉት አቶ ያረጋል። አሁን ግን ባንኩ በሀምሳ አመቱ አይቶት የማያውቀው ሰው ቁጥር በቀን ውስጥ በፈቃደኝነት እየሰጠ ነው ይላሉ። በኢትዮጵያ እንግዲህ አዲስ አበባ ያለው ደም ባንክ ሀምሳ አመቱ ነው። በሀምሳ አመት ታሪክ ውስጥ በቀን እንደዚህ በሩቲን ሰዎች ካምፔን ተዘጋጅቶ ካምፔን ማለት በዘመቻ መልክ የትንሽ ጊዮርጊስ ስፖርት ክለብ ደጋፊዎች ተብሎ ወይም የሮትራክት አቦጊዳ ክለብ ተብሎ ወይም የቡና ስፖርት ክለብ ተብሎ ወይም የሮትራክት ወይም የሙስተቅባል ካልሆነ በስተቀር ዝም ብሎ ሰዎች በራሳቸው ፍላጎት እየመጡ እንደሚየለገሱ ሰባት መቶ ሰው ደም ለግሶ እንደዚህ አይነት ቁጥሮችን ያየንበት ነው። ይህ የአንድ ቀን አይደለም። ሶስት አራት ቀንም ከዛም በላይ የሆኑ ቀኖች ላይ ከሰባት መቶ በላይ ሰዎች ደም ለግሰዋል። በጣም በስድስት መቶና አምስት መቶ በጣም በአብዛኛዎቹ ቀኖች እንደዛ ነው ያለፉት። ደም በባህሪው ከሳምንታት በላይ መቆየት አይችልም ያሉት አቶ ያረጋል ባንኩ የደም ክምችቱ ከሚፈለገው በላይ ከሆኑባቸው ከተማዎች ወደ ሌሎች ከተሞች እያዘዋወረ በመላው ሀገሪቱ በቂ የደም አቅርቦት እንዲኖር እያደረገ መሆኑን ጠቁመዋል። በኮሮና ከሚሞተው በበለጠ በደም ማጣት የሚሞቱ እናቶች ቁጥር እንዳይጨምር ጥንቃቄ ይደረግ በማለት ጥሪ አቅርቦ የነበረው እና 80 በመቶ የደም ለጋሾቹ በመቀነሳቸው ደም የሚያቀርብላቸው 25 ሆስፒታሎች ሙሉ ለሙሉ የቀዶ ጥገና አገልግሎት እንዲያቋርጡ አድርጎ የነበረው የባህር ዳር ደም ባንክ ነው። የባንኩ ኃላፊ አቶ ምትኩ ሽፈራው እንደነገሩን በቀን እስከ አራት መቶ የደም ለጋሾች የነበረው ባንኩ በኮሮና ቫይረስ ምክንያት ቁጥሩ ወርዶ አምስት በመድረሱ ህዝባዊ ጥሪ ተላልፎ ባለፉት ሁለት ሳምንታት እስከ ስድስት መቶ ስልሳ ዘጠኝ ደም መሰብሰብ ችሏል። በአሁኑ ሰት ሆስፒታሎች ላይ በሚንፈልጉት አግባብ በሚፈልጉት መጠን በጣም በቂ የሚባል የደም አቅርቦ ሰጠናል። ለዛም ሲባል ለሁሉም ሆስፒታል መጀመሪያ እንዲሰረዝ ከጻፍም በኋላ አሁን ደግሞ መጀመር እንዲችሉ በደም ምክንያት ሌሎች የኮሮና የመንግስታዊ የራሳቸው አቅም እንዳለው ነው። በደም ምክንያት ግን ምንም አይነት ስራ ማቆም እንደሌለባቸው እና እኛም በቂ ደም በፈለጉት ጊዜ ማቅረብ እንደምንችል ደብዳቤም ጽፈናል፣ እየሰጠንም ነው። በአሁኑ ሰዓት እኛ እኛ ባህር ዳር ሀያ ሶስት ሀያ አምስት ብቻ ሰባት እንደ አማራ ክልል ያሉ ሆስፒታሎች ሙሉ ለሙሉ የደም አቅርቦት በቂ በሚባል ደረጃ አላቸው። አቶ ምትኩ አሁን ያለው በቂ ክምችት አስተማማኝነቱ ለሁለት ሳምንት ነው። ደም አንዴ ተሰብስቦ ለረጅም ጊዜ የሚቀመጥ ባለመሆኑ የደም ባንኩ በየሳምንቱ በቂ ለጋሾችን ይፈልጋል ይላሉ። ግን አሁንም የምንፈረው ነገር አሁንም እንግዲህ ደም አንዴ አንድ ሺ አንዴ አስር ሺህ ተሰብስቦ ለሶስት፣ ለአራት፣ ለአምስት ወር ይሁን ማለት የማይቻል ነገር ነው እና ኤክስፓየር ዴትም ስላለው ግዴታ በየቀኑ ለጋሽ መኖር ግድ ይላል። ግዴታ በየሳምንቱ ደም ካልተሰበሰበ እዚህኛው አሁን ራይት ነው ባለንበት ሳምንት ደም ካላሰባሰብን የዚህ ያልሰበሰብነው ደም እዳ የምንከፍለው የዛሬ ሁለት ሳምንት። ስለዚህ ሁሌም በየሳምንቱ የደም ለጋሽ ቁጥር በትንሹ ሶስት መቶ ሰው ያስፈልገናል። በኮሮና ቫይረስ የተያዙ ኢትዮጵያውያን ቁጥር በየጊዜው እየጨመረ በሚገኝበት የሶማሌ ክልል የሚገኘው የጅጅጋ ቅርንጫፍ ደም ባንክም የኮሮና ቫይረስ ከመግባቱ በፊትም ያገኝ ከነበረው የደም ለጋሾች ቁጥር በላይ እያገኘ መሆኑን የነገሩን ደግሞ በሶማሌ ክልል ጤና ቢሮ የደም ባንክ ስራ ሂደት ኃላፊ አቶ ዚያድ ኑር አብዲ ናቸው። በተለይ ጾም ጊዜ ገብቷል፣ ኮሮናም ገብቷል። ቁጥሩ በጣም ቀንሷል። እንዴት እናድርገው ስንል እያንዳንዱ ህዝቡም ግንዛቤ ለመለወጥ ግንዛቤ ለማስጠበቅ ደም ከለገሰ ሰው ምንም እንደባይሆን ኮሮናና ደም ለመለገስ እንደማይገናኙን በደንብ ለማስተማር ካስተማርናቸው በኋላ በወር ስንሰባሰብ የነበረው ደም ቁጥር በጣም ጨምሯል። ምክንያቱም ከአሁን በፊት በወር አምስት መቶ እስከ ሰባት መቶ ስናሰበስብ የነበረው አሁን ቁጥሩ ከአንድ ሺ ሶስት መቶ በላይ ሆኗል ማለት ይቻላል። ዳታው እንደ ሪኮርዱ ማለት ነው። እና ግንዛቤው በጣም ስለጨበጡ ህዝቡ ይህዝብ ግታቸው ስለጨመረ ኮሮና እና ደም ለመለገስ እንደማይገናኝ በደንብ ስላተማር ናቸው አሁን ባለው ሁኔታ በጣም አሁን የደም ለጋሴቱ ቁጥር እየጨመሩ ነው። የኮሮና ቫይረስ በፈጠረው መደናገጥ ህብረተሰቡ ደም ከመስጠት በታቀበበት ወቅት ግንባር ቀደም ሆኖ በፈቃደኝነት ደም ከለገሱ የአዲስ አበባ ነዋሪዎች አንዱ ዮናስ ታደሰ ነው። ዮናስ ደም በችግር ጊዜ ብቻ ሳይሆን በቋሚነት መለገስ አለበት ይላል። ደም ብዙ ማህበረሰብ ዋነኛ ችግር ምንድን ነው? የእርሱ ቤተሰብ ወይም የቅርብ ሰው ካሞ ካላስፈለገ በቀር ሰዎች ለሌላቸው ደም የሚያስፈልጋቸው የሚመስለው ያለ አይነት ሰዎች ብዙ ጊዜ በቤተሰቦቻቸው የደም ተብልቀው ሄደው አገልግሎት ካገኙ ከዛ በኋላ ተመለሰ ወደ ደም የመቀፍ ፕሮግራም ሰ ሚገቡ ደም ህይወት ነው። ምንም ጥያቄ የለም። አንድ ሰው አራት መቶ አምሳ ያሉ ተሪም በሚሰጥበት ሰዓት ላይ ሰው ከማደር እንዳለፈ ውስጣቸው እርካታ አለ። ሰላም እናገኛለን። ደም መስጠት ማንም ሰው እድሜ አስራ ስምንት አመት ከሚለሆነ አር ኪሎ ከአርባ አምስት አመት ከአርባ አምስት ኪሎግራም በላይ ከሆነ መስጠት ይችላል። ደም ሲያጥር በጤና ተቋማትና በበሽተኞች ላይ የሚፈጥረው ጫና እጅግ ከፍተኛ ይሆናል የሚሉት የደም ባንክ ኃላፊዎቹ ለሚቀጥሉት ሁለት እና ሶስት ሳምንታት በቂ የደም ክምችት መፍጠር ቢቻልም የደም አገልግሎት ዘመን በጣም ውሱን በመሆኑ ሰዎች በየጊዜውና በየዕለቱ ደም መለገሳቸውን እንዳያቋረጡ ጥሪ አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ አመሰግናለሁ። ስመኝሽ ወይም ሊሊ ተከታዩ ባህልና ማህበረሰብ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተነን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ሀገሮን ይወዳሉ፣ ራስዎን ከኮሮና ቫይረስ ይጠብቁ። በእኛ በኩል ሰላም ጤና ይስጥልን። በደህና ደሩ።